ህንድ በምታስተዳድረው የካሽሚር ግዛት ላይ የጣለችው የሰዓት እላፊ ገደብ ዛሬ ዘጠነኛ ቀኑን ሲይዝ የግዛቲቱ ነዋሪዎች ለዕለት ተዕለት ኑሯቸው የሚያሿቸው ሸቀጦች እጥረት ገጥሟቸዋል። አሶሺየትድ ፕሬስ እንደዘገበው በየዕለቱ ህንድ ላይ ያነጣጠሩ ተቃውሞዎች ይደረጋሉ። ወጣቶች ድንጋይ ይወረውራሉ፣ ጎማ ያቃጥላሉ። የካሽሚር ማዕከል በሆነችው የሸሪ ነገር ከተማ ሰማይ ሰው አልባ የስለል አውሮፕላኖችና ወታደራዊ ሄሊኮፕተሮች በየቀኑ ያንዣብባሉ። የህንድ መንግስት የግዛቲቱን መደበኛ ስልክና የኢንተርኔት አገልግሎ አገልግሎቶችን ዘግቷል። ጋዜጠኞችም እንዳሻቸው መንቀሳቀስ አይችሉም። የካሽሚር ታይምስ ጋዜጣ አርታኢ አኑራድሃ ባሐሲን በግዛቲቱ ጋዜጠኞች እንዳይንቀሳቀሱ የተጣለው ዕገዳ እንዲነሳ ለፍርድ ቤት ያቀረበችው አቤቱታ ውድቅ ሆኗል። በጉዳዩ ጣልቃ እንዲገባ የተጠየቀው የህንድ ከፍተኛ ፍርድ ቤት በዛሬው ዕለት ባስተላለፈው ውሳኔ በጉዳዩ ስሱነት ሳቢያ መንግስት የፈለገውን ገደብ መጣል ይችላል የሚል ውሳኔ ማስተላለፉን የአገሪቱ መገናኛ ብዙሃን ዘግበዋል። የህንድ ምክር ቤት ባለፈው ሳምንት በአብላጫ ድምጽ የሻረው የአገሪቱ ህገ መንግስት አንቀጽ 370 ህንድ፣ ፓኪስታንና ቻይና ከሰባ ዓመታት በላይ የተወዛገቡበት የጃሙና ካሽሚር ግዛት ልዩ አስተዳድራዊ ስልጣን ይሰጥ ነበር። ከመከላከያ፣ የውጭ ግንኙነት፣ ፋይናንስና ኮሚኒኬሽን ውጪ ግዛቲቱ የራሷን ህግጋት የማውጣት ስልጣን በዚሁ አንቀጽ ተሰጥቷት ነበር። የህንድ ምክር ቤት ከአራቱ ጉዳዮች ውጪ የሚያወጣቸው ህግጋት በጃሙና በካሽሚር ገቢራዊ እንዲሆኑ የግዛቲቱን መንግስት ይሁንታ ማግኘት ነበረበት። የህንድ መንግስት ውሳኔ የከፍ ፋ ቁጣና ተቃውሞ የገጠመው መጀመሪያ ከዚያው ከካሽሚር ነዋሪዎች ነበር። ከትናንት በስቲያ የኢድ አልአድሃ በዓል በካሽሚር ተወላጆች ዘንድ ሲከበር ቁጣና በህንድ ውሳኔ ላይ ያነጣጠረ ተቃውሞ ተጭኖት ነበር። ቃዚ መሐመድ ዋጂድ አሁን በህንድ መዳፍ ስር በሚገኘው የካሽሚር ግዛት ቢወለዱም ኑሯቸው አዚድ ካሽሚር ተብሎ በሚጠራው የፓኪስታን ግዛት ነው። እዚህ የተሰበሰብነው ኢድን ለማክበር አይደለም፣ በኃይል በህንድ መዳፍ ስር ለወደቁ ዜጎች አጋርነታችንን ለመግለጽ ነው። በሸሪ ነገር ሰማይ የካሽሚርእና የፓኪስታን ሰንደቅ ዓላማዎች ጎን ለጎን እስኪውለበለቡ ድረስ ህንድ የቱንም ያክል ብታፍንን ዝም አንልም። በህንድ ምክር ቤት ውሳኔ መሰረት ጃሙና ካሽሚር ተብሎ የሚታወቀው ግዛት በሁለት አስተዳደሮች ይዋቀራል። ይህ ለረዥም ዓመታት በካሽሚር ጉዳይ የከረረ አቋም አላቸው ለሚባሉት የሂንዱ ብሔርተኞች የሚያስደስት ሆኗል። ካሽሚር ተወልደው ኒውደልሂ የሚኖሩት ኡታልካውል ለዘመናት ጠብቄ ዋለሁ ያሉትን ውሳኔ የህንድ መንግስት ሲያሳልፍ ደስታቸውን እንደሆነ የገለጹት ከእንባቸው እየታገሉ ነው። የማይታመን ነው። እውነቱን የሚናገሩ የማይሸፋፍኑ ፖለቲከኞች ይመጣሉ ብለን አላሰብንም። ይህን ውሳኔ የሚያስተላልፍ የህንድ መንግስት አልጠበቅንም። ይህ ከ1947 1948 በኋላ እጅግ ትልቅ ውሳኔ ነው። አሁን አንድ ህዝብ ነው። የፓኪስታን መንግስት ባለፈው ሳምንት ከህንድ ጋር የነበረውን ዲፕሎማሲያዊ ግንኙነት ዝቅ ማድረጉን አስታውቋል። ፓኪስታን አለም አቀፉ ማህበረሰብ ጣልቃ እንዲገባ የጠየቀች ሲሆን ጉዳዩን ወደ ጸጥታ ጥበቃው ምክር ቤት እንደምትወስድም አስታውቃለች። የሀገሪቱ ውጭ ጉዳይ ሚኒስትር ሻህ መሐመድ ቁረይሽ አገራቸው በኒው ደልሂ የሚገኙ አምባሳደሯን በመጥራት የህንዳቻቸውን እንደምታባረር አስታውቀዋል። አንደራደርም ብለዋል። ሶስተኛ ወገን ባለበት ውይይት እንዲደረግም ፍቃደኛ አይደሉም። ከሁለትዮሽ ግንኙነትም እያፈገፈጉ ነው። ይህ በእንዲህ እንዳለ ነው የይገባኛል ውዝግብ ያለበትን የጃሙና ካሽሚርን ህገ መንግስታዊ አስተዳደር የቀየሩት። ውዝግቡ ዓለም አቀፉ ማህበረሰብ ጭምር የሚያውቀው ነው። ምን ማድረግ ነበረብን? ፓኪስታን የቀራት ብቸኛው ምክንያታዊ መፍትሄ ጉዳዩን ለጸጥታው ጥበቃው ምክር ቤት በማቅረብ መፍትሄ የማፈላለግ ኃላፊነት እንዳለባቸው መናገር ነው። ጉዳዩ ከዚህ ቀደም የሚያውቁት ነው። ከዚህ በተጨማ ተጨማሪ ሰላምና ደህንነትን የማረጋገጥ ኃላፊነት አለባቸው። የቻይና ውጭ ጉዳይ ሚኒስትር ዋንግዬ በዛሬው ዕለት ከህንዷቻቸው ሱብራህማንያም ጃይ ሻንካር ጋር ተገናኝተው በጉዳዩ ላይ መምከራቸውን ሽንዋ ዘግቧል። እንደ ሽንዋ ዘገባ ከሆነ ህንድ በቀጠናው ሰላምና መረጋጋት አወንታዊ ሚና ይኖራታል የሚል ተስፋ ቻይና እንዳላት ውጭ ጉዳይ ሚኒስትሩ ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዝ ባለፈው ሳምንት በቃል አቀባያቸው በኩል ባወጡ መግለጫ ህንድም ሆነች ፓኪስታን ጉዳዩን ከማባባስ እንዲቆጠቡ ጠይቀዋል። የተባበሩት መንግስታት ድርጅት የጃሙና ካሽሚር ዕጣ ፈንታ በሰላማዊ መንገድ ሊወሰን ይገባል የሚል አቋም እንዳለ የገለጹት ዋና ጸሐፊው ህንድ ከጣለችው የሰዓት እላፊ በኋላ በግዛቲቱ የሚኖረው የሰብአዊ መብት አያያዝ እንደሚያሳስባቸው ገልጸዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ግን የመንግስታቸውን ውሳኔ የነቀፉትን ሁሉ ተችተው የካሽሚር ጣጣ የአገራቸው የውስጥ ጉዳይ እንደሆነ ተናግረዋል።